The voice of America be away. Yeah? Ya yeah, American's Radio Tabiano. ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 8 2012 ዓም ዝግጅታችን ጀመረ። ማሌ ውስጥ እንግዲህ ወደ 55 የሚሆን በአንድ ቀን ፖዚቲቭ ከአንድ ካምፕ ውስጥ ደዋሌ ላይ ተገኝቷል። ሌላም ቦታ ተመሳሳይ ነገሮች አሉ። አሁን በመተማ በኩል ያለውን ጉዳይ አስከፊ ነው ማለት ይቻላል። በአብዛኛው አማራ ክልልና ሶማሌ ጅቡቲን አፋርን ከወሰድን ከ80 ፐርሰንት በላይ የሚሆኑት በእነዚህ ቦታዎች ላይ የገቡ ሰዎች ናቸው። ስለዚህ የተለየ ትኩረት የሚጠይቅ ቦታ ሆኗል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ ናቸው። በድንበር አካባቢ የሚገኙ ለይቶ ማቆያዎችን ለማጠናከር እየተደረገ ስለሚገኘው ጥረት የሚያስረዱበትን ዘገባ በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ሳዬ ነኝ። ዛሬ ሰሜን ሸዋ ዞን ውስጥ የኮቪድ-19 ናሙና ምርመራ ተደርጎላቸው በቫይረሱ መያዛቸው ከተረጋገጠው 22 ሰዎች ውስጥ አስራ ስድስቱ መጥፋታቸው ተነገረ። ባለሥልጣኖች ፍለጋ ላይ መሆናቸው ታውቋል። መንግሥት ግለሰቦቹን በቁጥጥር ሥር ለማዋል እንቅስቃሴ ቢጀምርም ተፈላጊዎቹ አሽከርካሪዎች በመሆናቸው በሚያልፏቸው አካባቢዎች ላይ በሽታውን ሊያስተላልፉ ስለሚችሉ ነዋሪዎች ለአሜሪካ ድምፅ ስጋታቸውን ገልጸዋል። መስፍን አራጌ ዝርዝር ዘገባ አድርሶናል። በዞኑ ጤና መምሪያ የአደጋዎች መከላከልና መቆጣጠር ማስተባባሪ አውላቸው ታደሰን ጠቅሶ የዘግበው የአማራ ብዙሀን መገናኛ ድርጅት ምርመራ ከተደረገላቸው 79 ሰዎች ውስጥ 22 በቫይረሱ መያዛቸው ተረጋግጧል። ምርመራ ከተደረገላቸውም ሆነ ቫይረሱ ከተገኘባቸው አብዛኞቹ አሽከርካሪዎች ናቸው። ከ36 አሽከርካሪዎች 16ቱ ቫይረሱ ተገኝቶባቸዋል ነው የተባለው። ይሁን እንጂ 16ቱ አሽከርካሪዎች የደረሱበት አልታወቅም። አሽከርካሪዎቹን ለመያዝ ጥረት እየተደረገ መሆኑ የአማራ ብዙሀን መገናኛ ድርጅት አቶ አውላቸውን ዋቢ አድርጎ ዘግቧል። እንደ ዘገባው በቫይረሱ ከተያዙት ውስጥ የአንዱ የተገኘው አስከሬን ላይ በተደረገ ምርመራ ነው። ይህ በእንዴ እንዳለ ባለፈው ሳምንት ህንሳሮ ወረዳ ቫይረሱ የተገኝበት ግለሰብ ቀብር ላይ ታድመዋል ተብለው ወደ ለይቶ ማቆያ ከገቡ ሰዎች ውስጥ አራቱ ቫይረሱ እንዳለባቸው ተረጋግጧል። አስተያየታቸውን ለአሜሪካ ድምጽ ራዲዮ የሰጠው የደብረ ብርሃን ከተማ ነዋሪ የዞኑ ኮሮና መከላከል ግብረ ኃይል እንሳሮ ላይ ካጋጠመው ችግር መማር አልቻለም ሲሉ ተችተዋል። አዲስ አበባ ውስጥ በቀን ስራ የሚተዳደር ግለሰብ አደጋ ደርሶበት ለሕክምና ጤና ተቋም ገብቶ ሳለ ናሙና ይወሰድለታል ውጤቱ ይፋ ሳይሆን የግለሰቡ ህይወት ሞት በማለፉ አስከሬን እንዲወስድ የታዘዘው ቤተሰብ ግለሰቡን እንሳሩ ወረዳ ከቤተ ዘመድ ጋር ይቀብራል። ሆኖም ውጤቱ ይፋ ከሆነ በኋላ በቀብሩ ላይ የተገኙት እና ግንኙነት አላቸው ተብሎ የታሰቡት ወደ ለይቶ ማቆያ መወሰዳቸውን የአሜሪካ ድምጽ ሬዲዮ መዘገቡ ይታወሳል። ከዚህ በመነሳት ነው ናሙና የሰጡ አሽከርካሪዎች በተወሰነ ቦታ ቆይተው መጠበቅ ሲገባቸው በቸልተኝነት በመለቀቃቸው አሁን ሰዶ ማሳደድ ውስጥ የተገባው ሲሉ የደብረ ብርሃኑ ነዋሪ ያስረዱት። በዚህ ጉዳይ የሚመለከታቸውን የዞኑን አመራሮች ለማግኘት ጥረት እያደረኩ ሲሆን እንዳገኘኋቸው ምላሽ ምላሻቸውን ይዤ ይቀርባለሁ ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ የኢትዮጵያ የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ ከተደረጉ 5636 የላቦራቶሪ ምርመራዎች 176 ሰዎች የኮሮና ቫይረስ ተገኝቶባቸዋል ሲል ዛሬ በፌስቡክ ገጹ ላይ አስታወቀ በአጠቃላይ በኢትዮጵያ በምርመራ ቫይረሱ የተገኘባቸው ሰዎች ቁጥር 3521 ደርሷል ባለፉት 24 ሰዓታት ውስጥ በቫይረሱ መያዛቸው የተረጋገጠ ግለሰቦች 60 ሴቶችና 116 ወንዶች ሲሆኑ 175 ኢትዮጵያውያንና አንድ የውጭ ሀገር ዜጋ ናቸው። 98 ሰዎች ከአዲስ አበባ፣ 33 ከአማራ፣ 31 ከትግራይ፣ 7 ከሶማሌ፣ 3 ከኦሮሚያ፣ ሁለት ከድሬዳዋ፣ ሁለት ሰዎች ደግሞ ከአፋር ክልል መሆናቸው ታውቋል። በዛሬው ዕለት ሦስት ሰዎች ሕይወታቸውን ያጡ ሲሆን ሁለቱ ሟቾች በጤና ማዕከል ውስጥ የነበሩ ሲሆኑ ሦስተኛው ሟች ከጤና ተቋምና ከማህበረሰብ በተወሰዱ 28 የላቦራቶሪ የአስከሬን ናሙናዎች ውስጥ የተገኙ ናቸው ተብሏል። በአጠቃላይ በኢትዮጵያ በቫይረሱ ሕይወታቸው ያለፈ ሰዎች ቁጥር 60 መድረሱን የሀገሪቱ የጤና ሚኒስቴር አስታውቋል። በሌላ በኩል በትናንትናው ዕለት 31፣ ከአዲስ አበባ 28 ከሶማሌ ክልል አስር ከኦሮሚያ ክልል አምስት ከአማራ ክልል እና አንድ ከአፋር ክልል በጥቅሉ ሰባ አምስት ሰዎች ከበሽታው አገግመዋል በአጠቃላይ ከበሽታው ያገገሙ ሰዎች ቁጥር 545 መድረሱ ታውቋል በኤርትራ ደግሞ በኮቪድ-19 የተያዙ ሰዎች ቁጥር 97 መድረሱ ተገለጸ በጋሽ ባርካ ቀጠና ለይቶ ማቆያ በሚገኙ ሰዎች ላይ በተደረገ ምርመራ 55 ሰዎች ቫይረሱ እንደተገኘባቸው በመረጋገጡ በበሽታው የተያዙ ሰዎች ቁጥር ወደ 97 ከፍ ማለቱን የኤርትራ የጤና ሚኒስቴር ዛሬ አስታውቋል። ብርሃን በረሃ ዝርዝር ዘገባ ልኮልናል። 54ቱ ከሱዳን ተመልሰው በአዲባራ ለይቶ ማቆያ የነበሩ ሲሆኑ አንዱ ደግሞ ከኢትዮጵያ እንደተመለሰና በሞልቂ ለይቶ ማቆያ እንደነበረ የኤርትራ ጤና ሚኒስቴር አስታውቋል። ምንም እንኳን ከሀገር ወደ ሀገር የሚደረግ እንቅስቃሴ ቢታገድም ባለፉት ወራት 7158 ኤርትራውያን ከኢትዮጵያ፣ ሱዳን፣ ጅቡቲና የመን በየብስና በባህር ወደ ኤርትራ እንደተመለሱ በመጥቀስ 3135 ሰዎች በ47 ማቆያ ማዕከል እንደሚገኙ የኤርትራ ጤና ሚኒስቴር ጨምሮ አስታውቀዋል። እስካሁን በኤርትራ የኮሮና ቫይረስ እንዳለባቸው የተመዘገቡ ሰዎች ቁጥር 96 ሲሆን 39ኙ ከበሽታው አገግመው ሲሰናበቱ፣ 57ቱ ደግሞ በሆስፒታል ሕክምናዊ ክትትል እየተደረገላቸው እንደሆነ የኤርትራ ጤና ሚኒስቴር አስታውቋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። በሌላ ዜና ደግሞ ዋሽንግተን ዲሲ አካባቢ የሚገኙ የኤርትራውያን ማህበረሰብ አባላት የጤና ሰራተኞች እጅግ ተጋላጭ የሆኑትን ሰዎች ለመርዳት የሚያደርጉትን እንክብካቤ በማድነቅ ምስጋና ለማቅረብ ሲሉ ባለፈው ሳምንት ማብቂያ ላይ በርካታ ሆስፒታሎች እንደጎበኙ ታውቋል። በኤርትራውያን አሜሪካውያን ወጣቶችና በአጠቃላይ በኤርትራውያን አሜሪካውያን ማህበረሰብ ስም ደከመን ታከተን ሳትሉ የማህበረሰባችንን ደህንነት ለመጠበቅ ለምታደርጉት አስተዋጽኦ እናመሰግናለን የሚል የምስጋና ደብዳቤ ለጤና ሰራተኞቹ ማበርከታቸውን የትግርኛ ክፍል ባልደረባችን ተወልደ ተስፋ ጋብር ዘግቧል። የሃዋርድ ዩኒቨርሲቲ ዋና ስራ አስፈጻሚ አኒታ ጀንኪንስ በኤርትራውያን አሜሪካውያን የተደረገውን ጉብኝት ማድነቃቸውን ተወልደ በዘገባው አክሏል። የሶማሊያ ፌዴራላዊ መንግስትና ራሷን የሶማሊላንድ ሪፑብሊክ ብላ የምጠራው ግዛት መሪዎች ትላንት ጅቡቲ ተገናኝተው ተነጋግረዋል። ስብሰባውን የመሩትና ያስተናገዱት የጅቡቲ ፕሬዚደንት እስማኤል ኦመር ጎሌ ናቸው። የሶማሊያና የሶማሊላንድ መሪዎች ንግግር መቀጠል የቀጠናው መሪዎች ልዩነታቸውን በንግግር ለመፍታት ያላቸውን ቁርጠኛነት ያሳያል ብለዋል ጎሌ በትዊተር ባስተላለፉት መልእክት። የስብሰባው አጀንዳ ምን እንደሆነ በይፋ ባይነገርም የመጀመሪያው ደረጃ ንግግር በሁለቱም ወገኖች መካከል የትምምን መንፈስ ለመፍጠር እና በንግግሩ ሂደት ላይ ለመስማማት ነው ሲሉ ወደ ትላንቱ ንግግር ያመራውን ጥረት ሲከታተሉ የቆዩ ታዛቢ ተናግረዋል። በመጨረሻም ሁለቱ ወገኖች በንግግሩ ለመቀጠል ሲሉ የቴክኒካዊ ኮሚቴዎችን ሰይመዋል። ዲፕሎማቶች እንደሚሉት ሁለቱን ወገኖች የማቀራረብ ፍላጎት አላቸው የተባሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በስብሰባው ተገኝተው ነበር። በሶማሊያ የዩናይትድ ስቴትስ አምባሳደር ዶናልድ የማማቶ የአፍሪካ ህብረት የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ እና የአውሮፓ ህብረት ተወካዮችን በስብሰባው መገኘታቸው ታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ስብሰባ በዛሬው ዕለት ሲጀመር በኮቪድ-19 ዓለም አቀፉ ወረርሽኝ ምክንያት ከተቋረጠው አርባ ሦስተኛው ጉባኤ ሳይቋጩ በእንጥልጥል የቆዩ በርካታ ጉዳዮች ይጠብቁታል። የአሁኑ ስብሰባ አንዳንዶቹ ንግግሮች በአካል የተወሰነውም በቪዲዮ አማካይነት እየቀረበ የሚከናወን መሆኑን ገልጻ፣ ዘጋቢያችን ሊሳሽ ላይን ከጀኔቫ የላከችውን ዘገባ ቆንጅታ ታቀርበዋለች። የጉባኤውን ተሳታፊዎች ከኮሮና ቫይረስ ለመጠበቅ ሲባል የአካላዊ ርቀት መመሪያዎች በጥብቅ ስራ ላይ እንደሚውሉ የመንግስታቱ ድርጅት ባለስልጣናት ገልጸዋል። በጉባኤ ላይ የሚገኙት መልእክተኞች ቁጥርም እንደሚቀነስ በዋናው ጉባኤ ጎን የሚካሄዱ በመቶዎች የሚቆጠሩ መንግስታዊ ያልሆኑ ድርጅቶች ዝግጅቶችም እንዲሁ በዓለሙ ድርጅት የጉባኤ ስፍራዎች እንደማይከናወኑ ነው ባለስልጣናቱ የገለጹት። በሰብአዊ መብት ጉዳዮች ዙሪያ የሚቀርቡ ሪፖርቶችም ሆኑ ውይይቶች ላይ የሚካፈሉ ኤክስፐርቶች ገሚሶቹ በአካል ገሚሶቹ በኢንተርኔት ቪዲዮ አማካይነት ጽሁፎቻቸውን እንደሚያቀርቡ ተመልክቷል። ግምገማ ከሚካሄድባቸው ሀገሮች መካከል ዲሞክራሲያዊት ኮንጎ ሪፐብሊክ፣ ማሊ፣ ሊቢያ፣ ማዕከላዊ አፍሪካ ሪፐብሊክ፣ ዩክሬንና አፍጋኒስታን ይገኙባቸዋል። ለአንድ ሳምንት በሚዘልቀው ስብሰባ ላይ አንዱ ትልቁ የመነጋገሪያ ርዕስ ጥቁር አሜሪካዊው ጆርጅ ፍሎይድ በፖሊስ እጅ ሆኖ ሕይወቱ ማለፉን ተከትሎ ከፍተኛ ትኩረት የሳበው የዩናይትድ ስቴትስ ተቋማዊ ዘረኝነት ጉዳይ ላይ የሚካሄደው አስቸኳይ ክርክር እንደሚሆን ተገልጿል። የሰብአዊ መብት ድርጅቱ የሂዩመን ራይትስ ዋች የጄኔቫ ዲሬክተር ጆን ፊሸር ዩናይትድ ስቴትስ ለዚህ ጉዳይ መላ መፈለግ የግድ ይላታል ብለዋል። ሁኔታውን አንዳንድ ሀገሮች የራሳቸውን አጀንዳ ለማራመድ መጠቀማቸው አይቀርም ሲሉም አክለዋል። ቻይና በአሁኑ ጊዜ በዓለም ዙሪያም ዩናይትድ ስቴትስ ውስጥም ባለው ትርምስ አጋጣሚውን ተጠቅማ በሆንግ ኮንግ የህዝቡን መብትና ነጻነት መርገጧ በጣም ያሳስበናል። እንደገለጽኩትም መንግስታት ለሆንግ ኮንግ ሁኔታ ትኩረት እንዲሰጡ ጥሪያችንን እናቀርባለን። ቻይና ስለ አድራጎቶቿ አለም ምን ምላሽ እንደሚሰጥ እየተከታተለች ነው ዓለም ዝም ማለቱን ስታውቅ የያዘችውን ተግባር ለመቀጠል የልብ ልብ ታገኛለች። ከአንድ አመት በፊት የድርጅቱ ያለ ፍርድ ሂደት የሚፈጸሙ ግድያዎች ልዩ ራፖርተሯ አግነስ ካላማርድ በዋሽንግተን ፖስት ጋዜጠኛ ጃማል ካሾጂ ላይ ስለተፈጸመው ግድያ ሪፖርታቸውን ማቅረባቸው ይታወሳል። ጉዳዩ በዚህ የጉባኤ መወያያ አጀንዳ ውስጥ ባይካተትም ትኩረት ሊሰጠው እንደሚገባ የሚያምኑበት መሆኑን ጆን ፊሸር አመልክተዋል። በሳምንቱ መጨረሻ ከአርባ የሚበልጡ ውሳኔዎች ላይ ድምፅ ይሰጣል። ከውሳኔዎቹ መካከል ደቡብ ሱዳን፣ ሊቢያ፣ ኢራን፣ ሚያንማር እና ኒካራጓን በመሳሰሉ ሀገሮች የሰብአዊ መብት ከበሬታ እንዲሻሻል ምክረ ሀሳቦችን የያዙ ውሳኔዎች እንደሚገኙባቸው ተገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃል። ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሄ በ25 ሜትር ባንድ በ1240 ኪሄ በ31 ሜትር ባንድ በ9485 ኪሄ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 8 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦ አማሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የሕክምና ባለሙያዎች የኮሮና ቫይረስ ተጋላጭነታቸው በከፍተኛ ሁኔታ ጨምሯል። አሁን እኔ ባለፈው ወር ብቻ ጥቁር አንበሳ ሆስፒታልንም የካቲት አስራ ሁለት ሆስፒታልንም አይቸዋለሁ፣ ሰርቼባቸዋለሁ። ከትንሹ ነገር ከማስክ ጀምሮ ግላብ ታጫለሽ፣ አልኮሆል ይጠፋል። እንደዚህ አይነት ብዙ ነገሮች አሉ። ና የጥቁር አንበሳ ስፔሻላይዝድ ሆስፒታል ሐኪም ና በኮሮና ቫይረስ በመያዛቸው በአሁኑ ሰዓት በአቃቂ የጤና ጣቢያ ውስጥ በማገገም ላይ የሚገኙ ዶክተር አብርሃም ገነቱ ናቸው። በሁለተኛው አጋማሽ ሙሉ ዘገባውን ታዳምጣላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የእለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሄቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በድንበር አካባቢ ያሉ ለይቶ ማቆያዎችን ለማጠናከር ጥረት እየተደረገ ነው ሲሉ የጤና ሚኒስትር ዴታ ዶክተር ደረጀ ዱጉማ በተለይ ለቪኤ አስታወቁ። በመላ አገሪቱ በዋናነት በአዲስ አበባና በድንበር አካባቢዎች 170 ለይቶ ማቆያዎች ከ70 ሺ በላይ ኢትዮጵያውያን እንደሚገኙ የተናገሩት ዶክተር ደረጀ መጣበብ በሚስተዋልባቸው የለይቶ ማቆያ ጣቢያዎች የማስፋፊያ ስራ ለመስራት የሚያስችል ድጋፍ ከዓለም ባንክ መገኘቱንም ተናግረዋል። በደወሌ ለይቶ ማቆያ ያለውን መጨና ሰማኒያ ለመቀነስም ከዩኒሴፍ የተገኙ አራት ድንኳኖችን አራርቆ በመትከል ስራ እንደሚያስጀምሩም ተናግረዋል። ሚኒስተር ዴታውን አዲስ ቸኮላ አነጋግሯቸዋል። ወደ ዘገባው ለስራ ጉብኝት ላለፉት ሶስት ቀናት በድሬዳዋ ሐረርና ጎራባች የሶማሌ ክልል ወረዳዎች የሚገኙት የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ በሀገራችን ያሉትን የለይቶ ማቆያዎች ለማስፋፋት ሚኒስትር መስሪያ ቤታቸው ጥረት እያደረገ ነው ብለዋል። ኮሮናን ለመከላከልም ለለይቶ ማቆያዎች ትልቅ ትኩረት መሰጠት ይገባል ነው ያሉት። በሀገር አቀፍ ደረጃ ከውጭ የሚመጡ ዜጎችን በለይቶ ማቆያዎች በማስቀመጥ ኮቪድ-19ን ለመከላከል አዲስ አበባ ላይ ትኩረት ተሰጥቶ ሲሰራ ነበር ያሉት ዶክተር ደረጀ አሁን ግን ለድንበር አካባቢው ጭምር ትኩረት ሰጠን እየሰራ ነው ብለዋል። በአሁኑ ሰዓት በ170 ለይቶ ማቆያዎች ሰባ ሺ ኢትዮጵያውያን እንደሚገኙ ያስታወቁት ዶክተር ደረጀ ሆኖም ለይቶ ማቆያዎቹ ብዙ ፈተና ያለባቸው ናቸው ይላሉ። ከፍተኛ ቻሌንጅ እያጋጠምን አለ። አንደኛው ሰዎች ወደ ለይቶ ማቆያ ኳራንቲን ሴንተር መግባት አይፈልጉም። ያው ሁሉም ባንልም አብዛኛው ግን ያው ቤት አይደለም እንደሚያስቸግር እናውቃለን። ብዙዎቻቸው ሙሉ የሆነ ቁሳቁስ ላይኖራቸው ይችላል። አልባሳት በቂ ላይ ሆኑ ይችላሉ። ምግቦች ምናምን ብቻ ችግር ሊሆኑ ይችላል። ግን አሁን ስለ በሽታውን ስናስብ ግን የአንድ ሰው በሽታ ሳይሆን አንድ ሰው ሾልኮ ከገባ ቤተሰቡ ነው የሚያዘው። አገሪቷ ውስጥ ችግር ይፈጠራል ማለት ነው። ይሄን ካለማሰብ የተነሳ አንዳንዴ ማምለጥ፣ መጥፋት፣ ሾልኮ በተለያየ በኩል ጤና አካልም እንዳያገኛቸው የመጥፋት ነገሮች አሉ እያጋ የሚገጠሙ ነው ግን አሉ ሆኑ በጣም ፖዚቲቭ እየሆኑ ያሉ አሉ። ለምሳሌ ሶማሌን መውሰድ ይቻላል። ከትናንት ወዲያ ሶማሌ ውስጥ እንግዲህ ወደ 55 የሚሆን በአንድ ቀን ፖዚቲቭ ከአንድ ካምፕ ውስጥ ደዋሌ ላይ ተገኝቷል። ሌላም ቦታ ተመሳሳይ ነገሮች አሉ። አሁን በመተማ በኩል ያለውን ጉዳይ አስከፊ ነው ማለት ይቻላል በአብዛኛው አማራ ክልልና ሶማሌ ጅቡቲን፣ አፋርን ከወሰድን ከ80 ፐርሰንት በላይ የሚሆኑት በእነዚህ ቦታዎች ላይ የገቡ ሰዎች ናቸው። ስለዚህ የተለየ ትኩረት የሚጠይቅ ቦታ ሆኗል። የኮሮና ቫይረስ ለኢትዮጵያ ብቻ ሳይሆን ለሌላው ዓለምም ድንገተኛ ዱብዳ ነው ያሉት ዶክተር ደረጄ ከዚህ አንጻር አስፈላጊውን ቅድመ ዝግጅት አሟልቶ የመከላከል ስራውን ለመስራት በቂ ጊዜ አልሰጠም ይላሉ። ይሁንና አቅም በፈቀደ መጠን ሁሉም ባለድርሻ አካላት ተቀናጅተው ርብርብ እንዲያደርጉ ነው ጥሪ ያቀረቡት። አልፎ አልፎ ከለይቶ ማቆያዎች ጠፍቶ ለማምለጥና ከኬላ ውጭ ባሉ አሳቻ መንገዶች አማካኝነት ድንበር አልፎ ለመግባት የሚደረጉ ጥረቶችን የጸጥታ ኃይሉና ድንበር አካባቢ ያሉ ለይቶ ማቆያዎችን በባለቤትነት የሚያስተዳድረው የሰላም ሚኒስቴር አስፈላጊውን ክትትል በማድረግ እንዲቆጣጠሩ ጠይቀዋል። በውጭ የሚገኙ ወገኖቻችን በተቻለ መጠን ተባረው ወደ ኢትዮጵያ እንዳይመጡ በውጭ ጉዳይ ሚኒስቴር በኩል አስፈላጊው የዲፕሎማሲ ስራ እንዲሰራም ጥሪ አቅርበዋል። ዩኒቨርሲቲዎቻችንም ያላቸውን የሰው ኃይል አቅም ለመከላከል ስራው እንዲያውሉን የጠየቁት በድንበር አካባቢ ያሉ ለይቶ ማቆያዎች የተጣበቡ መሆናቸውንና በዚህ ረገድ የታሰቡ መፍትሄዎችን በማስመልከት ዶክተር ደረጀ ደወሌን ማሳያ አድርገው የተናገሩት አለ ይህን ያክል ሰው ይመጣል በቦርደር ብለን አላሰብንም ነበር። አንደኛ ዜጎቻችንም በዚህ ደረጃ ተመልሰው ይመጣሉ፣ ሌሎች ሀገሮችም ዜጎቻችን እንደዚህ እንዲመለሱ ይገፋሉ ብለን ብዙ አልጠበቅንም ነበር። እንግዲህ አሁን ሆኗል። ይሄ ከአቅም በላይ ነው። አሁን ተጨማሪ የማቆያ ቦታዎች በጣም ያስፈልጉናል። ይህንም በሁለት መንገድ ማየት አንደኛ፣ ያው ሩቅ ቢሆንም ግን ሩቅ መንገድ እነዚህ ሰዎች ማምጣት በራሱ የራሱ አደጋ አለው። ሰዎች አብሮ ይሄዳሉ። ማን በሽታው አለው ማን የለው የሚለው ነገር ስለማይታወቅ መኪና ውስጥ አብሮ ሲመጡ እሱም ሌላ የራሱ የሆነ ሪስክ አለው። ግን ዞሮ ዞሮ ከሁለት ክፉ ነገሮች እንግዲህ የተሻለውን ክፉ ትመርጣለ ወደ ዩኒቨርሲቲ ዩኒቨርሲቲዎች እና ወደ አቅራቢያ ወዳሉ ከዚህ በፊት የተሰሩ ህንፃዎች፣ ግለሰብ ህንፃ ሊሆን ይችላል፣ ሆቴሎች ሊሆን ይችላሉ፣ ሌላም ነገር የተሰሩ ህንፃዎችን ትንሽ ሞዲፋይ አድርገን እየተቀበለን እንገኛለን። በተቻለ መጠን እንግዲህ ውጭ ያሳደር ነው ሰው የለም እየተቀበለን እንገኛለን። አሁን ስናየው ግን በጣም ሰው ከመጨመሩ የተነሳ ሌላ መደጋ እየመጣ ስለሆነ ማስፋት አስፈላጊ ይላል። ለምሳሌ ደዋ ሌሆን እንኳን ለምሳሌ ብናነሳ እዚ አካባቢ ያሉት ቦታዎች ሞልቷል። አሁን በተጨማሪ አራት ድንኳኖችን ዩኒሴፍ በቅርቡ እንደሚሰጠን ኦልሬዲ መልሰውልናል። እሱን ኢሚዲየትሊ እዛ እንተክላለን የተወሰነ ዘርዘር ለማድረግ እንሞክራለን። በዛ ብቻ አያበቃም። ጤና ሚኒስቴር እንግዲህ ያለን ሪሶርስ በደንብ ተጠቅመን እዛ ወካይ ማስፋት አስፈላጊ ነው የሚሆነው። እነዚን ሰዎችም ከዛ አጓጉዘን ወደ ድሬዳዋ ዩኒቨርሲቲ የምናመጣ ከሆነ ሀረማያ ዩኒቨርሲቲ የምናመጣ ከሆነ በአንድ በኩል መምጣታቸው ጥሩ ሊሆን ይችላል። ግን መንገድ ላይ ብዙ የሚበከል ሰው ይኖራል አብሮ ስመጣ እዚህም ስመጡ ደግሞ ሌላ ከሕብረተሰቡ ጋር የመቀላቀል የመጥፋት እድልም አለ፣ ባለፈው እንዳጋጠምን። እሱም ሌላ አደጋ አለው። እዚህም ደግሞ ለመቀበል ያለው ተነሳሽነትም ያለፉትን ችግሮች እያዩ አነስተኛ ነው። ስለዚህ ሰዎችን በመሀል ላይ መንገላታት እንዳይመጣ እዛው ለመጨመር በጀትም ያዝ ነው። ዓለም ዓለም ባንክም የተወሰነ ገንዘብ ድጋፍ እያደረገ ነው። በፍጥነት አይሶሌሽንና ኳራንቲን ሰንተር ክልሎች፣ በተለይ ችግር ያለበት ቦታ ላይ እንዲሰሩ እያሉ ነው። እሱንም አግኝተናል። እሱን ቶሎ ወደ ስራ እንገባለን። ዶክተር ደረጀ በድንበር አካባቢ ለይቶ ማቆያዎችን ብቻ ሳይሆን የመመርመሪያ ማዕከላትንም እንደሚያስፋፉ የተናገሩ ሲሆን ባለፈው ቅዳሜ በድሬዳዋ የተመረቀው የኮቪድ-19 መካከል ለዚህ እንደ አብነት ሊቀርብ የሚችል ነው ብለዋል። የሶማሌ ክልል ባለፈው ሳምንት የደወለልኝ ለይቶ ማቆያ ከአቅሙ በላይ ሰዎችን ስለያዘ ለማስፋፊያ ድጋፍ ይደረግልኝ ወይም የድሬዳዋና ሀረማያ ዩኒቨርሲቲዎች ለከስደት ተመላሾች በለይቶ ማቆያነት አገልግሎት እንዲሰጡ ጥሪ አቅርቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን ላደረሰን ዘገባ እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሕክምና ባለሙያዎች ለኮሮና ቫይረስ ተጋላጭነታቸው በከፍተኛ ሁኔታ መጨመሩ እየተነገረ ነው። በኢትዮጵያ የሕክምና ተቋማት ውስጥ ራስን ከኮሮና ቫይረስ መከላከል የሚያስችል በቂ ቁሳቁሶች ባለመኖራቸውና በአጠቃቀም ጉድለት የተነሳ የጤና ተቋማት ውስጥ የሚሰሩ ሰራተኞች ለቫይረሱ ተጋላጭነታቸው በከፍተኛ ሁኔታ እየጨመረ መሆኑን ቪኦኤ ያነጋገራቸው የሕክምና ባለሙያዎች ገልጸዋል። የኢትዮጵያ መድኃኒት አቅራቢ ኤጀንሲ በበኩሉ የሕክምና ባለሙያዎችን ከወረርሽኙ ለመከላከል የሚያስፈልጉ የህክምና ግብአቶች እጥረት መኖሩን ገልጾ በሚቀጥሉት አንድ ወራት ችግሩን ለመቅረፍ እየሰራ እንደሆነ አስታውቋል። ስመኝሽ የቆየ ዝርዝር ዘገባ አላት። በኢትዮጵያ የኮሮና ቫይረስ ስርጭት በከፍተኛ ሁኔታ እየጨመረ መሆኑን ተከትሎ ለቫይረሱ ተጋላጭ የሚሆኑ የጤና ባለሙያዎች ቁጥር በየጊዜው እየጨመረ መሄዱንና ይህም ስራቸውን በአግባቡ እንዳይሰሩ እንቅፋት እየፈጠረ መሆኑን ያነጋገርናቸው የጤና ባለሙያዎች ገልጸዋል። የጥቁር አንበሳ ስፔሻላይዝድ ሆስፒታልን ጨምሮ በተለያዩ የመንግስት ሆስፒታሎች ውስጥ በሕክምና ሙያ የሚያገለግለውና በህክምና ስራው ላይ እንዳለ በኮሮና ቫይረስ በመያዙ በአሁኑ ሰዓት በአቃቂ የጤና ጣቢያ ውስጥ ከሌሎች 25 የህክምና ባለሙያዎች ጋር በማገገም ላይ የሚገኘው ዶክተር አብርሃም ገነቱ እንደነገረን በሆስፒታሎች በቂ ራስን መከላከያ ቁሳቁስ ባለመኖሩ በየቀኑ የጤና ባለሙያዎች ቫይረሱ እየተገኘባቸው ነው። አሁን እኔ ባለፈው ወር ብቻ ጥቁር አንበሳ ሆስፒታልንም የካቲት አስራ ሁለት ሆስፒታልንም አይቼዋለሁ፣ ሰርቼባቸዋለሁ ከትንሹ ነገር ከማስክ ጀምሮ ግላብ ታጫለሽ፣ አልኮሆል ይጠፋል። እንደዚህ አይነት ብዙ ነገሮች አሉና በየቦታው በየህክምና ቦታው ኦፕሬሽን ክፍልም ታካሚዎች የሚገኙበት ክፍልም፣ በተማላሽ መጥተው የሚታዩበት ክፍልም ስትጂ እንደዚሁ አብዛኛው ቦታ ላይ ትንሽ የምታያቸው የመከላከያ ቁሳቁሶች የሉም፣ አብዛኛው ቦታ ላይ ማለት ነው። በዚህ ምክንያት ብዙ የጤና ባለሙያዎች በየቀኑ የኮሮና ቫይረስ እየተገኘባቸው ወደ ማገገኛ ክፍል እየገቡ ይገኛሉ። እኔም ከእነሱ መሀል አንዱ ሆኛለሁ። አሁን እንደውም አንድ ሳምንት ሆነኝ የማገገሚያ ክፍል ውስጥ ከገባሁ ማለት ነው። በቀን ውስጥ እስከ አምስት ሺህ ተመላላሽ ታካሚዎችን በሚያስተናግደው የጥቁር አንበሳ ስፔሻላይዝድ ሆስፒታል በአሁኑ ሰዓት ራሱን ጨምሮ ስምንት ሐኪሞች እና አንድ በልምምድ ላይ ያለ የመጨረሻ ዓመት የሕክምና ተማሪ የኮሮና ቫይረስ እንደተገኘባቸው የነገረን ዶክተር አብርሃም በተለያየ ጊዜ የኮሮና ቫይረስን መከላከያ ቁሳቁሶች በግዢ እና በእርዳታ ወደ ሀገር ውስጥ መግባቱ ቢነገርም እነዚህ የሕክምና ግብዓቶች የትና ለማን እንደሚከፋፈል ምንም መረጃ የለም ይላል ለምሳሌ ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ ስንት ኤን ናይንቲ ፋይፍ ማስክ ተሰጠው ወይም ስንት ደረሰው ብ ላስት ታይም አይቸክ አርባ አንድ ማስክ ነው የደረሰው ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ ስንት ሀኪም አለ ስንት ነርስ አለ በጣም ብዙ ነው አደለ ስለዚህ ምንም የሚመጣጠን ቁጥር አይደለም ማለት ነው ያለው ስለዚህ በእውነት የመጡት እነዚህ ዘርዳፋ የመጡት ቁሳቁሶቹ የት እና በየትኛው በኩል እንዴት ዲስትሪቢት እንደሚደረጉ ግልጽ የሆነ መረጃ ያስፈልጋል። አሁን በጣም ትልቅ ጉድለት ብዬ ማስበው በዚህ ፓንደሚክ ወቅት ምንም ግልጽነት የለም። የኢትዮጵያ መድኃኒት አቅርቦት ኤጀንሲ ምክትል ዋና ዳይሬክተር አቶ ተስፋ ተስፋለም አድራሮ ወረርሽኙ ዓለም አቀፍ ከመሆኑ አንጻር የህክምና ግብአቶችን በሚፈለገው መጠን ማግኘት ባለመቻሉ እጥረቱ እንደተፈጠረ ገልጸው ችግሩን ለመቅረፍ ኤጀንሲው 13 ሚሊየን የፊት መሸፈኛ ጭንብሎችን መግዛቱንና በዚህ ሳምንት ሀገር ውስጥ ገብቶ መከፋፈል እንደሚጀምር ይገልጻሉ። በመጪው ወር ውስጥም በሕክምና ባለሙያዎች ዘንድ እጅግ ተፈላጊ የሆነውን ኤን 95 የፊት መሸፈኛ ጭንብሎችንና ሙሉ አካል መሸፈኛ ልብሶችን ጨምሮ መቶ ስልሳ ሚሊዮን የህክምና ግብአቶች ወደ ሀገር ውስጥ እንደሚገቡም አቶ ተስፋ ለም ያስረዳሉ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ስሬት በተቋቋመው ኢመርጀንሲ ኦፕሬሽን ሴንተር በሚያወጡት ቀመር በሚሰጡ ብሬክዳውን መሰረት እየተቀበልን እስከአሁን ለክልሎች ለአራት ዙር ያህል አቅርብናል አሁን አምስተኛ ዙር ኦልሬዲ ብሬክዳውን መጥቶ እየሰራን ግብአቶቹን፣ ኮድ ቀጥታ ለኮሮና ህክምና የተዘጋጁ ጤና ተቋማት አሉ ለእነሱ ነው ትልቁ ትኩረት እየተሰጠ ያለው። ከዛ ውጭ ግን አሁን ኮሚኒቲ ትራንስሚሽኑ ትንሽ ከፍ እያለ ስለመጣ ሌሎችም ጤና ተቋማት እንደዚሁ በበቂ መጠን ከጤና ጥበቃ በሚሰጣቸው ኮታ ይሁን በሽያጭ እንዲያገኙ አቅርቦቱ ላይ ትልቅ ስራ እየተሰራ ነው። የኮቪድ አስራ ዘጠኝ መከላከያ ግብአቶች አቅርቦት መሻሻል ብቻ አሁን ያለውን እጥረት አይፈታም የሚሉት አቶ ተስፋለም የጤና ተቋማት ባለሙያዎቻቸው ቁሳቁሶቹን በአግባቡ እንዲጠቀሙና ከተቋማቱ ያላግባብ ወጥተው ለብግነት እንዳይዳረጉ ጥንቃቄ እንዲያደርጉ ያሳስባሉ ና ያደረገ በጣም ብዙ የህብረተሰብ ክፍል አለ። ገበያም ላይ እንደዚሁ አለ። እኛ ግን ለጤና ተቋማት ለማቅረብ ከፍተኛ እጥረት እየገጠመን ነው እና ለመንግስት ሲስተምም ሾልኮ እንዳይወጣ ጥንቃቄም ማድረግ ይፈልጋል። ይሄንንም ነው አንድ ትልቅ ትኩረት ተሰጥቶ እየተጠራ ያለው። ያሉትን መረጃዎች በጣም ግልጽ በሆነ መንገድ መያዝ ተገቢ የሆነ ቁጥጥር ማካሄድ በጣም ያስፈልጋል። ከዛ ውጭ ምናልባት እንደዚህ ገበያ ውስጥ የሚኖር ክምችት ካለ ከኛም ባለፈ ጤና ተቋማት እነኝም ግብዓቶች በቀጥታ ከውጭ አስመጥቶ ሀገር ውስጥ የሚያከፋፍሉ አካላትን የሚገዙበትን ኦፕሽን ማመቻቸት ተገቢ ነው። ምክንያቱም ከገንዘቡም መጠን በላይ እነዚህ ግብዓቶች በጤና ተቋም አለመኖራቸው ትልቅ ጉዳት አለው። በየካቲት አስራ ሁለት ሆስፒታል ስራ ላይ እንዳለ ከሆስፒታሉ ሰራተኞችና ታካሚዎች በተወሰደ ናሙና ክትትል ያደርግላቸው የነበሩ ታካሚ ቫይረሱ እንደተገኘባቸው የሚናገረው ዶክተር አብርሃም ምንም የቫይረሱ ምልክት ሳይኖራቸው ለተለያዩ ክትትሎች ወደ ሆስፒታሉ ለሚመጡ ታካሚዎች ያለበቂ መከላከያ የሚያደርጉት እንክብካቤ እኔና ባልደረባይን ለቫይረሱ አጋልጦናል ይላል። እንግዲህ መጀመሪያ ሲገቡ አላወቅንም ነበረ ኮሮና ቫይረስ እንዳለባቸው። እሳቸውን ብዙ ምልክቱ አልነበረባቸውም፣ ታካሚው ማለት ነው። ስለዚህ እኛ እሳቸው ላይ ኦፕሬሽን ሰርተናል፣ ምርመራ አድርገንላቸዋል። አብዛኛውን ጊዜ ታካሚዎቹ ወይ ተመላላሽ ክፍል ሲመጡ ወይ ደግሞ መጀመሪያ ጋ የሚይዙበት ወይም የሚተኙበት ክፍል ሲሆኑ እዛ ደግሞ በተደጋጋሚ ሐኪሞቹ ሌሎቹም የሕክምና ባለሙያዎች እየሄዱ በሚያዩበት ሰዓት ነው ብዙ ግንኙነቶች የሚፈጠሩት ማለት ነው። በኦፕሬሽን ሰዓት ማስክ ቢደረግም የምናደርገው ማስ ሰርጂካል ማስክ የሚባለው ነው። ከኢንፌክሽን የመከላከል አቅሙ አነስ ያለ ነው። ከዛም በላይ ደግሞ ሰርጀሪ በሚሰራበት ሰዓት ታካሚው የሜካኒካል ቬንቲሌተር ላይ ነው የሚሆነው። ያ ማለት በማሽን ነው የሚተነፍሰው ማለት ነው። እንደዚህ አይነት ሁኔታዎች ደግሞ ኮሮና ቫይረሱ በይበልጥ አየር ላይ እንዲወጣ ያደርገዋል። ስለዚህ እዛ አካባቢ ያለ ሰው የኢንፌክሽኑ የመያዝ እድሉ የጨመረ እንዲሆን ያደረገዋል ማለት ነው። ሌላው ያናገር ነው ስሙ እንዳይጠቀስ የጠየቀው ና በጋንዲ መታሰቢያ ሆስፒታል አዋላጅ ነርስ ሆኖ የሚያገለግለው የጤና ባለሙያ በሆስፒታሉ አምስት የጤና ባለሙያዎች ና አንድ የጽዳት ሰራተኛ በቫይረሱ መያዛቸው ከተረጋገጠ በኋላ በጤና ባለሙያው ዘንድ ትልቅ መደናገጥ እንደተፈጠረ ና ያለበቂ መከላከያ አቅርቦት ያሉት ስራቸውን መቀጠላቸው እኔም በቫይረሱን ልያዝ ችላለው የሚል ከፍተኛ ጭንቀት ውስጥ እንደከተታቸው ይናገራል። አሁን በተለይ ባለሙያዎች ከአጠገባችን የነበሩ ሰዎች እየተያዙ ሲሄድ ያም በጣም እንትን ነው እና እነዚህ ደግሞ የራስ መጠበቂያ ማቴሪያል ሲሆንም ባለመሟላታቸው ደግሞ ምናልባት እኔ ተስፎ ሆኝ ቢሆን በየቀኑ የምናከማቸው ሰዎች ብንደየ ሆስፒታሉ ይለያዩ ምናልባት ከአምሳ ና ከስልሳ ሰው በላይ አንድ ባለሙያ ሊያገኝ ይችላሉ ና እነዛን ሰዎችም የማጋለጥ እድላችን በጣም ከፍተኛ የሆነ ነው ሚሄዱ ስለዚህ ሰዎቹንም ማጋልጣለሁ የሚለው ስትረስ በራሱ በጣም ከፍተኛ የሆነ ጫና ነው ያለው እና ስለዚህ በጣም በፊት ስንሰራ ከነበረው በጣም የወረደ አይነትን ውስጥ ነው ያለ ነው እና ዲፕሬስሲንናል ያንፈ ነው የሚሰራ ነው ያለ ነው ምናልባት የሙያ ግዴታ ስለሆነ የሚሰራ ነው ያለ ነው በጣም አስቸጋሪ ሁኔታዎችም አሉ። በኢትዮጵያ በኮሮና ቫይረስ የተያዙ የጤና ተቋም ሰራተኞች ቁጥር ዘጠና ሰባት መድረሱንና ከቫይረሱ ጋር ንክኪ ኖሯቸው ራሳቸውን ያገለሉ የጤና ባለሙያዎች ቁጥር ደግሞ 2340 መድረሱን የጤና ሚኒስትሯ ሊያ ታደሰ ባለፈው ሳምንት ከሚመለከታቸው ባለሙያዎች ጋር ባደረጉት ውይይት ላይ ተናግረው ነበር። በዚህም ምክንያት ከሕሙማን ጋር ንክኪ የሚኖራቸው የሕክምና ባለሙያዎች ራሳቸውን የሚከላከሉበት ዋና ዋና የሕክምና ቁሳቁሶችን ለማሟላት በተለይ ኢትዮጵያ ውስጥ በወር እስከ ሰባት ሚሊዮን ድረስ ግብዓቶችን የማምረት አቅም ያላቸው የኢንዱስትሪ ፓርኮች ማምረት እንዲጀምሩ እንደሚደረግ አቶ ተስፋ ተስፋለም ጠቁመዋል። ለአሜሪካ ድምፅ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የሰኞ ምሽት ፕሮግራም ነው። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ወሊሶ ከተማ ሁለተኛ ዙር የዜግነት አገልግሎት ሰሞኑን በይፋ አስጀምረዋል። የዜግነት አገልግሎቱ ከበጎ አድራጎት በላቀ መንገድ የሚከናወን ቀጣይነት ያለውንና ሁሉንም ያሳተፈ መሆኑን ተገልጿል። በስነ ስርዓቱ ላይ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳን ጨምሮ ሌሎች የመንግስት ስራ አመራሮች ተገኝተዋል። ጸሀይ ዳምጠው ተጨማሪ አላት። የዜግነት አገልግሎት ከአንድ ዓመት በፊት በጨፌ ኦሮሚያ በአዋጅ ጸድቆ ስራ ላይ እንዲውል ተደርጓል። ጠቅላይ ሚኒስትር አብይ አህመድም በኦሮሚያ ክልል ወሊሶ ከተማ የሁለተኛ ዙር የዜግነት አገልግሎት ማስጀመሪያ ፕሮግራም ላይ እንደተናገሩት ኢትዮጵያ በዜጎቿ ላብ የተገነባች በመሆኗ አሁንም ተግተን ሀገሪቷን መገንባት አለብን ብሏል ደርገጎ ቦሪፍታ ኖል ባተኒ ብየከን አዱኛ ክነጌሰት ሴና አዳ ውጀተን የሮንሰ አማ ወጣቶች ነገ በሀገራችንም ሆነ ዓለም ላይ የተለየ ታሪክ የምንሰራበት ጊዜ አሁን ነው። ከአሁኑ ጀምራችሁ ችግኝ በመትከል ትምህርት ቤት በመገንባት አጋዥ የሌላቸውን በዕድሜ የገፉ ሰዎችን ቤት በመጠገንና በመገንባት ጥሩ ተግባሮችን ከጀመራችሁ ረዘም ያለ መንገድ ልትሄዱ ትችላላችሁ። ለነገም ትልቅ ጥቅም ሊኖረው ይችላል። ዛሬ ያልተተከለ ችግኝ ነገ ሊበቅል አይችልም። ዛሬ ችግኝ ያልተከለ ሰው ነገ ትልቅ ዛፍ አይቶ ሊደሰትበት ከስሩም ሊያርፍ አይችልም። ነገ ትልቅ ነገር ማየት የሚፈልግ ሰው ስራውን ዛሬ መጀመር አለበት። ወጣቶች ሆይ ዛሬ ያለንበት ሁኔታ በሽታ ነው፣ እንደ ከዚህ ቀደሙ ምቹ አይደለም። ተራርቀን ጤናችንን ጠብቀን ይህንን ክረምት ልንጠቀምበት ይገባል። የዜግነት አገልግሎቱ ከበጎ ፍቃድ አድራጎት ላቅ ያለና ዘላቂነት ያለው ነው ያሉት የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ስለ ዜግነት አገልግሎቱ በዝርዝር ገልጿል። አገልግሎት ማለት ኢትዮጵያ ሀገራችን ናት። እኛም የኢትዮጵያ ሀገር ዜጎችንን እንደ ዜጋ ኦሮሞም አንድ ዜጋ ነው እና ከሱም በቃውን ሙሉ በሙሉ ለማድረግ በአንድ ክልል ወይንም ወደ ክልል አውርደን የበጎ አድራጎት አገልግሎት ብቻ ከምናደርግ የዜግነት አገልግሎት ብናደርግ ሁሉ ዜጋ የመደገፍ የማስተባበር እና የማቀናጀት አቅም ሊኖረን ይችላል የሚል እንድምታ ይዞ ነው ኢኒሺዬቲቭን ወስዶ ባለፈው በጨፌ ኦሮሚያ ደረጃ አዋጅ ሊቋቋም ያደረገው የክልሉ መንግስት ሲሆን የክልሉ መንግስት ይህን ሲያዋቀቅ ከዚህ በፊትም ኦሮሞ የራሱን ታሪክ አለው፣ የራሱ ባህል አለው። በራሱ እናረጋግጥ ኦሮሞ የአንድ ዜጋ ነው እንደ ኢትዮጵያ እና እዚህ ላይ እናረጋግጥ ማለት የሌላውን ዜጋ የማግለት ሳይሆን ሁሉም ሊጠቀምበት የሚችል ነው። ግን መነሻውን ኢኒሽቲቭን የኦሮሚያ ብሔራዊ ክልላዊ መንግስት ወስዶ እየሰራበት ያለበት ሁኔታ ነው ያለው። አገልግሎቱ የክረምት በጎ ፍቃድ አገልግሎትን ጨምሮ ዘርፈ ብዙ መልክ አለው ብለዋል አቶ ጌታቸውም። አምስት ዋና ዋና ጉዳዮችን ይዞ ነው ዘርፈ እየተሰራበት ያለው አንደኛው የችግኝ ተከላ ነው። አንደኛ በክልላችን ባሉ ትምህርት ቤቶች በላይ ትምህርት ቤቶች አሉ። በነዛ ትምህርት ቤቶች ሶስት ሶስት የመማሪያ ክፍሎችን በተጨማሪ የመገንባት በሶስተኛ ደረጃ ላይብራሪ ከሚሰሩ ስራዎች አንዱ በአራተኛ ደረጃ የደም ልገሳ ነው። ከዚህ በፊትም ክረምትም በበጋም ሲሰራበት የነበረው ደሜ መለገስ እና በአምስተኛ ደረጃ ደግሞ ደካሞችን እና አቅም የሌላቸውን የመደገፍ የመርዳት የደካሞችን ቤት የመገንባት እና ተፈላጊ የሆኑ ድጋፎችን የማድረግ ስራዎችን አጠቃሎ የያዘ ስራ ነው። የዘንድሮ መርሃ ግብሩ ላይ የኦሮሚያ ክልል ርዕሰ መስተዳድር አቶ መልስ አብዲሳ የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ና የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ መሐመድን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። በዘንድሮ የኦሮሚያ ክልል የዜግነት አገልግሎት መርሃ ግብር በክልሉ በሚገኙ አስር ሺህ ትምህርት ቤቶች ውስጥ ተጨማሪ ሶስት ሶስት የመማሪያ ክፍሎች በበጎ ፈቃደኞች የማስገንባት እቅድ ተይዟል። ጠቅላይ ሚኒስትር አብይ አህመድን በወሊሶ ሊበን የመጀመሪያ ደረጃ ትምህርት ቤት ውስጥ ሶስት ተጨማሪ ክፍሎችን ግንባታ አስጀምረዋል። በተጨማሪም ለትምህርት ቤቱ ቤተ መጽሐፍት ሀምሳ ኮምፒውተሮች ና የተለያዩ የትምህርት መርጃ መጽሐፍትን አበርክቷል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በበኩላቸው ሕብረተሰቡን በማሳተፍ ወደ ቀድሞ ባህላችን ተመልሰን ተወዳዳሪ በመሆን ኦሮሚያን እንገነባለን ብሏል። mootummaa naannoo oromiyaa misooma ariifachiisaa hunda galeessa ta'e rakkoo uummata keenyaa ixaan hiikuu danda'u የኦሮሚያ ክልላዊ መንግስት የህዝባችንን ችግር ለመፍታት ሁሉንም ማዕከል ያደረገ የተፋጠነ ልማት ተግባራዊ ለማድረግ የተለያዩ ፕሮግራሞችን ቀርጾ ህዝቡን ባሳተፈ መልኩ ብዙ ስራዎችን ለመከወን አቅዶ ስራውን ጀምሯል። ይህ የዜግነት አገልግሎትም የክልላችንን ህዝብ ከደቡብ እስከ ሰሜን፣ ከምዕራብ እስከ ምስራቅ፣ ከትንሽ እስከ ትልቅ ሁሉም ያለውን እውቀት ገንዘብና ጉልበት አጠናክሮ የአካባቢውን ልማት እንዲያፋጥንና የህዝቡን ችግር እንዲፈታ ትኩረት ተሰጥቶት እንዲሰራ መንግስት ወስኗል። ይህን ለማሳካትም አምስት እሴቶች ተለይተዋል። አንደኛ ወደ ቀደመው ማንነታችን እንድንመለስ መከባበር፣ ፈጣሪን በመፍራት በመከባበር አብሮ መኖርን ሲሆን ሁለተኛው በሁሉም ነገር ተወዳዳሪ መሆን ነው። ሶስተኛው ደግሞ ቀንና ሌሊት መስራት፣ ከግድየለሽነት መውጣት። አራተኛው የራስ የአመለካከትና አካባቢ ንጽህና መጠበቅ። አምስተኛው ደግሞ ትብብር መደጋገፍና አብሮ መስራት እንዲሁም በአንድነት መቆም ነው። በእነዚህ አምስት ሴቶች ኦሮሚያና ኢትዮጵያን እንገነባለን ተብሎ በኦሮሚያ ክልላዊ መንግስት ጨፌ ኦሮሚያ ውሳኔ ላይ ተደርሷል። ባለፈው ዓመትም ከ12 ቢሊዮን ብር በላይ በኦሮሚያ ለልማት ውሏል። የዜግነት አገልግሎቱ በዜግነት አገልግሎት ኦሮሚያን እንገነባለን በሚል መሪ ቃል ነው የሚካሄደው። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ዳምጠውን እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሀሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የሶማሊያ ፌዴራል መንግስትና ከአመታት በፊት ራሷን ነጻ ሪፐብሊክ ስትል ያወጀችው ሶማሌላንድ መሪዎች ትላንት በጎረቤት ሀገር ጅቡቲ ታሪካዊ በተባለ ስብሰባ ተገናኝተው ተነጋግረዋል። የሁለቱ መሪዎች ድርድር በጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌ አስተናጋጅነት ነው የተካሄደው። የአሜሪካ ድምጹ የሶማለኛ ክፍል ባልደረባ ሀሩን ማሩፍ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። የትላንቱ ንግግር አስተናጋጅና አደራዳሪ ፕሬዝዳንት ጉሌ ናቸው። የቀዳሚው የሰላም ዜና አብሳሪ ጉሌ ትናንት በትዊተር አማካኝነት ባስተላለፉት መልእክታቸው የሁለቱ ሀገሮች ሶማሊያና የሶማሊላንድ ዳግም ወደ ጠረጴዛ ዙሪያ መምጣትና የድርድሩ መጀመር የቀጠናው ሀገሮች መሪዎች ልዩነቶችን በንግግርና በውይይት ለመፍታት ያላቸውን ቁርጠኝነት የሚያሳይ ነው ነበር ያሉት። ሁለቱ መሪዎች የተነጋገሩበት አጀንዳ አስቀድሞ ይፋ አልተደረገም። ይሁን እንጂ የትላንቱን የሁለቱን ሀገሮች ለንግግር ወደ ጠረጴዛ ዙሪያ ያመጣ ጥረት በቅርቡ ሲከታተሉ እንደነበሩ ታዛቢዎች አስተያየት በሁለቱ መንግስታት መካከል የመተማመን ስሜት ለመፍጠርና ሂደቱን በሚመለከቱ ጉዳዮች ላይም ከአንዳች ስምምነት ለመድረስ የተወሰደ የመጀመሪያ እርምጃ ነው። በእርግጥም ሁለቱ ወገኖች ትላንት በንግግራቸው መጨረሻ ያደረጉት ይህንኑ ነው። ድርድሩን የሚያስቀጥል አንድ የቴክኒክ ኮሚቴ በጋራ አሰይመዋል። ሁለቱ ሀገሮች በተጨማሪም ዓለም አቀፍ የልማት እርዳታዎችንና በአገሮቹ የሚደረጉ የመዋዕለ ንዋይ ፍሰቶችን ፖለቲካዊ ቃና እንዲላበሱ ላለማድረግም ተስማምተዋል። ሂደቱን ሲደግፍ የቆየው የዩናይት ስቴትስ ኤምባሲ የሁለቱን መንግስታት ንግግር መጀመር በአዎንታ ነው የተቀበለው። የሁለቱን ወገኖች የመግባባት ፍላጎት ለሶማሊያውያን የሚበጅ ሁኔታ እንዲፈጠር የሚያግዝ አድርገን ነው የምናየው። በመሆኑም ሶማሊያውያን የሂደቱ አካል እንዲሆኑ እናሳስባለን ብለዋል ኤምባሲው። በሶማሊያ የሚገኘው የተባበሩት መንግስታት ጽህፈት ቤትም ለጅቡቲው ድርድር ያለውን ድጋፍ በተመሳሳይ ነው ያንጸባረቀው። በትላንቱ የሁለቱ ወገኖች ድርድር በስፍራው የተገኙ ሌላው ቁልፍ ሰው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። ሁለቱ ነገሮች ለማቀራረብ ቅን ፍላጎት ያደረባቸውና ጥረት ሲያደርጉም የቆዩ ናቸው። ጉዳዩን እንደሚከታተሉ ዲፕሎማቶች ገለጣ። የትላንቱ ንግግር ባለፈው የካቲት ወር ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ላይ የሶማሊያውን ፕሬዚዳንት መሐመድ አብዱላሂ ፎርማጆንና የሶማሊላንዱን ፕሬዚዳንት ሙሴ ብሂ አብዲን ያደራደሩበት ጥረት ያፈራው ውጤት መሆኑን ጉሌ ትላንት ዕውቅና ሰጥተውታል። በፕሬዚዳንት ፎርማጆ ሀሳብ አቅራቢነት ያንን የቀደመ ስብሰባ ተከትሎ እንዲካሄድ ታቅዶ የነበረ ድርድር እንዲቆይ የተደረገው ታዲያ ከሶማሌላንድ የተፎካካሪ ፓርቲዎችና የሸንጎ አባላት በገጠመው ጠንካራ ተቃውሞ ነበር። በሌላ በኩል በሁለቱ መሪዎች ንግግር ወቅት በሶማሊያ የዩናይት ስቴትስ አምባሳደር ዶናልድ ያሞሞቶ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ ተወካዮችም ተገኝተዋል። የትላንቱ የሁለቱ ወገኖች ድርድር ሶማሊያና ሶማሊላንድ ከብሪታንያና ከጣሊያን ቅኝ ገዢዎች ነጻ የወጡበትን ስልሳኛ ዓመት ለማክበር በዝግጅት ላይ ከሚገኙበት ጊዜ ጋርም ተገጣጥሟል። በብሪታንያ ቅኝ ግዛት ስር የነበረችው ሶማሊላንድ እንደ አውሮፓውያን የዘመን አቆጣጠር ሰኔ 26 1960 ነጻ ስትወጣ የተቀረው የሶማሊያ ክፍል ደግሞ ከአራት ቀናት በኋላ ሐምሌ አንድ ቀን 1960 ዓ ም ከቅኝ ግዛት ነፃ ወጥቶ በዚያው እለት ሁለቱ ነፃ ግዛቶች ሰሜንና ደቡቡ ተቀላቅለው የመጀመሪያዋን ነፃዋን የሶማሊያ ሪፑብሊክ መመሥረታቸው ይታወሳል። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜን አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአህዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። የእምቦጭ አረም በጣና ሐይቅ ሕልውናና በህዳሴው ግድብ ላይ ከፍተኛ አደጋ የጋረጠ መሆኑን የኢዜማ ፓርቲ የባለሙያዎች ጥናት አስታወቀ። የአደጋውን ደረጃ መንግስት በአግባቡ አለመረዳቱ የእስከዛሬውን አረሙን የማጥፋት ጥረት ፍሬ አልባ እንዳደረገውም የቡድኑ አባላት ተናገሩ። ፈጣንና የተቀናጀ እርምጃ ካልተወሰደ አደጋው ሊከፋ እንደሚችልም አስገንዝበዋል። መለስካቸው አመሀ ዝርዝር አለው። በኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ የተፈጥሮ ሀብት ልማትና የአካባቢ ጥበቃ ፖሊሲ ቡድን የተዘጋጀ አንድ ጥናት እንዳመለከተው በሀገሪቱ በስፋቱ ቀዳሚ የሆነው እና የአባይ ወንዝ መነሻ ጣና ሐይቅ ህልውና ከፍተኛ አደጋ እንደተደቀነበት አመለከተ። የምቦጫ አረም በመስፋፋቱ ምክንያት በአሁኑ ጊዜ 672 ካሬ ኪሎ ሜትር የሚሆነው የሐይቁ አካል ወደ የብስነት መቀየሩንም ጥናቱ ይፋ ያደርጋል። የጣና ሐይቅ ዙሪያ ልኬቱ 385 ኪሎ ሜትር ሲሆን 190 ኪሎ ሜትሩ በእንቦጭ አረም የተወረረ መሆኑንም ጥናቱ ያመለክታል። በጣና ሐይቅ ላይ ያንዣበበውን የህልውና አደጋ መጠን የፓርቲውና የጥናቱ ቡድን አባል ዶክተር ውባለም ታደሰ ለቪኦኤ ባጭሩ ገልጸዋል። ያሉት መረጃዎች የሚያሳዩት እስከ ሀምሳ ሺህ ሄክታር የሚሆኑ የሐይቁ መሬት ሐይቁ ወደ መሬትነት ወደ የብስነት መቀየሩን ነው የሚያሳዩት። ስለዚህ በከፍተኛ ሁኔታ ይህም ሐይቁን እያደረቀው እንደሆነ እያሳዩን ያሉ ስለዚህ እንደሚታወቀው የጣና ሐይቅ አካባቢውን ህብረተሰብ በኢትዮጵያ የዓለም አቀፍ ቅርሱ ሆነ የተመዘገበ ነው። በንቦጫ መወዳደሩ ምክንያትና ሌሎችም ችግሮች አሉ። በደለልም እየተሞላ ያሉ ከተሞች ፍሳሽም ጉዞ ውስጥ እየገባ የቦጮን መስፋፋት በከፍተኛ ሁኔታ እያገዘው ነው ያለው። ስለዚህ ይሄ በጣም ግመት የሚያስቸግር ከፍተኛ አደጋ ነው የድቅ ነው። ግድቡ ጋር ለማገናኘት ደግሞ እንግዲህ እንደሚታወቀው እኛ የጣራ ሀይ ቦጮን በደለሉና በተለያዩ ምክንያቶች የውሃ መጠኑ እየቀነሰ ሲሄድ ወደ አባይ የሚሄደው ወደ ግድቡ የሚሄደው ውሃ ይቀንሳል። እንደሚያጠያይቅ አይደለም። ሁለተኛ ደግሞ የምቦጫ አረሙ ወርታች መውረዱ ማይቀር ከሀይቁ ወጥቶ የአባይ ወንዝ ላይ የሚከሰቱ መረጃዎች አሉ። ስለዚህ በማያሻማ ሁኔታ በኢትዮጵያ ሕዝብ እየተረባረበበት ያሉ ለአባይ ግድብ ከፍተኛ ፈፍና ሊሆን እንደሚችል መመት በጣም ከባድ አድጋ ነው የደቀነብን ለሀይቁም ላይ ጉጉት ለምንጠብቀው የህዳሴ ግድ ነው። ዶክተር ውብ አለም የእንቦጭ አረም በጣና ሐይቅ ላይ ከታየና መስፋፋት እንደጀመረ እንደ አዲስ ዜና የሚነገር እንዳልሆነ ያምናሉ። እንዲያውም ከአምስትና ከስድስት ዓመታት ወዲህ ችግሩን በመረዳት አረሙን ለማጥፋት በክልሉ መንግስትና በተለያዩ የተቆርቋሪ አካላት የተደረጉ ጥረቶችንም ያስታውሳሉ። ባለፉት አምስት ስድስት ዓመታት በጣም ከፍተኛ የሆኑ ጥረቶች እና ርብርብ እንደነበረ የግንዛቤ የሚያስጨብጡ መድረኮች መፈጠራቸው እና ችግሩ ግን እየገዘፈ መሄዱ ሀቅ ነው። እኔ ምክንያት ነው የምለው አንደኛ የምናደርጋቸው ጥረቶች የተቀናጁ አይደሉም። ያን የማቀናጀት በፌደራል መንግስት፣ በክልሉ መንግስት፣ መንግስታዊ ባልሆኑ ድርጅቶች እና መሳሰሉት ላይ የመቀናጀት ችግር ያለው ከዛም በላይ ግን ለእኔ ትልቁ ችግር ነው ብዬ የምገምተው የእምቦጭ አረም ሀይቁ ላይ እያስከተለ ያለውን ጉዳት በአግባቡ መንግስት ተረግቶታል ብዬ አልገምትም። የምቦጭ አረም ሀገራዊ አደጋ በዛ ደረጃ ናሽናል ዲሳስተር ተብሎ በዛ መልኩ ነበረ እርምጃ መወሰድ የነበረበት እና የክልሉ መንግስትም ለፌዴራል መንግስቱ በዛ መልኩ በጣም ትልቅ ከአቅም በላይ የሆነ አደጋ መሆኑ እና በዛ መልኩ እርምጃ መወሰድ እንዳለበት ሪፖርት ተደርጎ የተቀናጀ ስራ ተሰርቷል ብዬ አልገምትም። ዶክተር ውብ ዓለም መፍትሄ ነው ያሉትንም ሀሳብ ያካፍላሉ። የጣና ሀይቅ ላይ ያስከተለውን አደጋ በአግባቡ መረዳት ምን ያክል አደገኛ እንደሆነ ሐይቁን ማጥፋት ደረጃ ላይ እንደሚደርስ ግንዛቤ መውሰድ። ይህን ከተረዳን በኋላ የመጀመሪያው አስቸኳይ እርምጃ የሚሆነው ምንድን ነው? አረሙን በሰው ኃይልና በማሽን ታግዞ አረሙን የመንቀሉ ስራ ኮዲሁ መጀመር። ይሄ የመጀመሪያው አስቸኳይ ስራ ነው። ምሳሌ የምናነሳው አንድ የሆነ ሰው በጣም ታሞ ሊሞት ሐኪም ቤት የሚሄድ ከሆነ እና ሐኪም ኦፕራሲዮን መደረግ አለበት ከተባለ ወዲያው ኦፕራሲዮን ያደርገውና ከዛ በኋላ ግን ያ ህመም መልሶ እንዳይመጣ ምን ማድረግ እንዳለበት ተከታታይ እንትኖች ይሰጣል። ስለዚህ ይሄም ሐይቁ የመሞት አደጋ ውስጥ ነው ያለው፣ ችግሩ እንቦጭ ነው። ስለዚህ ተረባርቦ በሰው ኃይል፣ በማሽን እና በሌሎችም እንትኖች አረሙን የመንቀሉ ስራ እንደሌላ ጊዜ የሚታወ አይደለም። ስለዚህ ያለንን የሰው ኃይል ያለንን በጀት ተቋማትን ተጠቅሞ አረሙን የመንቀሉ ስራ አስቸኳዩ ስራ ነው። ይህን ማድረግ ይቻላል። የእንቦጭ አረም ልክ ኮቪድ ወይም እንደሌሎቹ ባህሪው የማይታወቅ ውጤት የሚያደርግ አስቸጋሪ ነገር ሆኖ አይደለም። ተገቢው ትኩረት ስላልተሰጠውን የአስቸኳዩ ስራ ተረባርቦ የመንግስት ፕራዮሪቲ አጀንዳ ተደርጎ እንዲነቀል ማድረግ ነው። ዶክተር ውብአለም ታደሰ አክለውም የህዳሴው ግድብ አሁን አንዣቦበታል ከተባለው አደጋ እንዲድን በእሳቸው አመለካከት የግድቡን የአገልግሎት ዕድሜ በሚፈለገው መጠን ለማስረዘም መወሰድ የሚገባቸው እርምጃዎች ዘግይተዋል። ከዚህ በኋላ መዘግየት ደግሞ ጉዳቱን ይበልጥ ያከፋዋል። በጣም ዘግይተናል። ትኩረት ተሰጥቶት የነበረው ለግድቡ የኢንጂነሪንግ ስራዎች ኤሌክትሪክ ለማመንጨት የሚያስችል የኢንጂነሪንግ ስራዎች እንጂ እዛ እየገደብ ነው ግድብ ውስጥ ንጹህ ውሃ እንዲገባልን የተገደበው ግድብም ለሚጠበቀው ሶስት መቶና አራት መቶ ዓመታት እንዲያገለግል መደረግ የነበረባቸው የተፋሰስ ጥበቃ ስራዎች አልተሰሩም። በዚህ ሁኔታ ነው ግድቡን አሁን አፈር ውሃ መሙላት የሚጀምረው። ስለዚህ ከዚህ በኋላ ባለው ጊዜ ውስጥ ወደኋላ መመለስ ስለማይቻል ችግሮች ናቸው ያልናቸው የተፋሰስ ልማት ጥበቃዎች ስራዎች ሀይቁ ላይ የአንዣበባውን የእምቦጫ አረም የማቅፋት ስራ በአስቸኳይ ተቀናጅተን መንግስት ተቋማት፣ መንግስታዊ ያልሆኑ ተቋማት፣ የምርምር ተቋማት ተቀናጅተው ስራዎች ለነገ ሳይባል መጀመር አለባቸው። ይህን ስናደርግ ነው ከዚህ በላይ የከፋ አደጋ ሳያደርስ ሀይቁንም መታደግ የሚቻለው፣ ነገ ተስፋ ሳይጣልንበት ግድብ ከአደጋ መታደግ የምንችለው የእምቦጫ አረም በጠና ሀይቅ ላይ እያደረሰ የሚገኘውን ጥፋት በተመለከተ ከዶክተሩ ባለም ታደሰ ጋር ያደረግነው ውይይት ሰፋ ያለ ነው። በሌላ ዝግጅት ልንመለስበት ተስፋ እናደርጋለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መልስካቸውን መሀ እናመሰግናለን። ዝግጅታችን ይቀጥላል። አድማጮች ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያ ሆነች። ዋና አዘጋጅ ትዝታ በላቸው። እያስተናገድኳቸው ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሆኖ ወደ ተከታዩ ዝግጅት እንለፍ። የደቡብ ክልል በአዲስ መልክ ለማዋቀር በቀረበው ምክረ ሀሳብ የጌዲዮ ዞን በልዩ ዞንነት ይደራጃል የተባለው የህዝብ ፍላጎት እንዳልሆነና ከስምምነቱ ውጪ ነው ሲሉ የብሔሩ ምሁራን ወቀሳቸውን ገለጹ። የዞኑ ብልጽግና ፓርቲ በበኩሉ የጌዲዮ ህዝብ የጠየቀው በክልል ለመደራጀትና ተጠሪነቱም ለፌዴራል መንግስት እንዲሆን እንጂ በልዩ ዞንነት ለመደራጀት አይደለም። ያም ቢሆን የመዋቅሩ ጉዳይ ገና ያልተጠናቀቀ ነው ብሏል። ዮናታን ዘብድዮስ ዝርዝር ዘገባ አለው። በጠቅላይ ሚኒስትር አብይ አህመድ የተመረጠ ሰማኒያ አባላትን የያዘ የሰላም አምባሳደር ኮሚቴ ደቡብ ክልልን በአዲስ መልክ በአዳዲስ ክልሎች ለማዋቀር አደረገ የተባለው የጥናቱ ምክሬ ሀሳብ ሰኔ 2 2012 ዓ ም ቀርቦ ውይይት ተደርጎበታል። ከምክሬ ሀሳቡ ይዘት ውጪ የግዲዮ ዞን በልዩ ዞን ይደራጃል ተብሎ በብዙሀን መገናኛ የተነገረው ሀሳብ የግዲዮን ህዝብ ፍላጎት ያላማከልና ከስምምነትም ውጭ ነው ያሉ የብሔሩ ምሁራን ቅሬታቸውን ለቪኦኤ በስልክ ተናግረዋል። የግዲዮ ህዝብ የመጀመሪያው አማራጩ በክልልነት መደራጀት ሲሆን የቀጠናው ሰላም የሚረጋገጥ ከሆነ ደግሞ ከአማሮና ቡርጅ ወረዳዎች ጋር አንድ ክልል ለመሆን እንደሚፈልግ አቶ ጸጋዬ ኦብሰ ተናግሯል። ክልል ስንሆንም ብዙ የምናቀርባቸው ምክንያቶች አሉን። እነዚህም ምክንያቶች ከሌሎቹ ልዩ የሚያደርገው አንደኛው መልከአ ምድራዊ ሁኔታ ነው። ሁለተኛ ደግሞ የህዝብ ብዛታችን በስታትስቲክ ፕሮጀክሽን አንድ ነጥብ አምስት ሚሊዮን ቢሆንም በውስጥ አሰራር ስንሰራ በድርጅትን ወደ ሁለት ነጥብ አራት የምንደርስ ነን። ክልል ለመሆን ስናስብ በህዝብ ብቻ ከቤኒሻንጉ ነዋሪ ና ከሀደሪ የበለጠ የሰው ቁጥር ስላለን ክልል መሆንን እንችላለን በልዩ ሁኔታ ይታይልን የዞኑን ህዝብ ካለበት ድህነት ለማውጣት የግድ ጥምር እርሻና የእርገጨፌ ቡናን ይበልጥ ለማስተዋወቅና ለማልማት በራሱ መወሰን የሚችል ክልል ማደራጀት ያስፈልጋል ብለዋል ይህ ደግሞ ሊፈቀድልን ይገባል ነው ያሉት የሚያስደንቀው ነ ይህ መለጠፍ ነው። መለጠፍ በህይወታችን ማየት አንፈልግም። በደቡብም ክልል በነበርንበት ጊዜ ሙሉ ነጻነት፣ ሙሉ እኩልነትም፣ የሀብት ክፍፍልም አልነበረንም። የስልጣን ክፍፍልም ፍታ አልነበረንም። የገዲዮ ዞን ምሁራን ማህበር ስራ አስኪያጅ አቶ ክብሩ ማሞ በበኩላቸው እንዳሉት የገዲዮ ህዝብ ያለበትን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮችን ለመፍታት የሚቻለው ህዝቡ ያለበትን ሁኔታ በሙሉ የሚረዳ በራሱ ልክ የተዘጋጀ ፖሊስና የልማትና የእድገት ስልት ቀርጾ መስራት የሚችል ማዕከላውነቱን ለፌዴራል መንግስት ያደረገ ክልል ሲደራጅ ነው ብለዋል። ተደጋጋሚ ግጭቶች አሉ ማስራጭን ዘጠናም ስታየው በሁለት ሺ ዘጠኝ ተደጋጋሚ ግጭቶች አሉ የነዚህ መንስኤዎች ስታያቸው ጥያቄ ያለበት ህዝቡ የቆየ ያልተመለሰ ውዝፍ የሆኑ ችግሮች እንዳሉበት ትረዳለን። ስለዚህ እነዚህን ጥያቄዎች በአግባቡ ለመመለስ ህዝቡን ያለበትን ማህበራዊና ኢኮኖሚያዊ ችግሮችን ለመመለስ ከፌዴራል መንግስት ጋር ቅርብ የሆነ ክትትል፣ ቅርብ የሆነ ድጋፍ ማድረግ ካልተቻለ አላስፈላጊ ቀውስ ነው በዞኑ ውስጥ እየተከሰተ ያለው። የሰላም አምባሳደሮች ኮሚቴ ግንቦት አስራ ሰባት ሁለት ሺ አስራ ሁለት ዓመት ምረት በድላ ከተማ ከዞኑ ህዝብ ተወካዮች ጋር መወያየቱን ህዝቡን በወቅቱ በክልል ለመደራጀት እንደሚፈልግ ማሳወቁን ገልጠው የገዲኦ ዞን ክልል ሊሆን የሚልበት ሌላኛው ምክንያት ሲዳማ ክልል ሆኖ መውጣትን ተከትሎ ገዲኦ ከማንም የደቡብ ክልል ክልሎች ዞኖችና ወረዳዎች ጋር አለመገናኘቱ ነው ብሏል። አቶ ክብሩ ዞን ሆኖ ጥያቄውን ያልተመለሰለት እንዴት ነው ልዩ ዞን ሆኖ የሚመለስለት? ልዩ ዞን የሚል እኮ መዋቅርም የለም። በፌዴራል ስርዓት ውስጥ ስልጣኑ ኬት ነው የሚመጣው? ስለዚህ ይሄ የመንግስታዊ መሰረት ያለው አይደለም። የሕዝብንም ፍላጎት ያማከለ አይደለም። አሁን እነዚህ የጠቀስኩልን ጥያቄዎች በሙሉ የሚመልስ አይደለም። ክልሉን በአዲስ መልክ በማደራጀት ሂደት ውስጥ በፌዴሬሽን ምክር ቤት ውሳኔ ሳይሰጥበት ከውጭ የሚወራው ሀሳብ በውሳኔው ላይ ጫና ያሳድራል የሚል ስጋት አድሮብናል ያሉት አቶ ክብሩ ክልሉን በአዲስ መልክ ለማዋቀር በለውጡ መንግስት የሚደረገውን ጥረት እንደሚያደንቁ ተናግሯል። የዞኑ የብልጽግና ፓርቲ ጽህፈት ቤት ኃላፊ ወይዘሮ ፀሐይ ወራሳ ሰኔ 2 2012 ዓ ም ከጠቅላይ ሚኒስትርና ከሰላም አምባሳደሮች ጋር በተደረገ ውይይት መድረክ ላይ መገኘታቸውን ገልጸው በመጀመሪያው ምክር ሀሳብ ደቡብ ክልል ማዋቀር የተፈለገው በአምስት ክልሎች ነበር ብለዋል። እነሱም ጉራጌ ዞን፣ ሀዲያ ዞን፣ ከምባታ ዞን፣ ስልጤ፣ ሀላባ፣ የም ልዩ ወረዳ በአንድ ክልል፣ ወላይታ፣ ጋሞ፣ ጎፋ፣ ቆንሶ፣ ደቡብ ኦሞ፣ አሌ፣ ደራሽና ባስኬቱ ልዩ ወረዳ በአንድ ክልል በሶስተኛ ደረጃ ጌዴኦ ዞን፣ አማሮና ቡርጂ ሶስተኛ ክልል፣ አራተኛ ዳውሮ፣ ኮንታ፣ ከፋ፣ ሸካ፣ በንች ሸኮ ዞንና ምዕራብ ኦሞ ዞን ራስን በቻለ በአንድ ክልል እና አምስተኛ ሲዳማ ዞን ብቻውን የሚል በእነዚህ በአምስት ምክር ሀሳቦች ነበር የቀረበው። ውይይቱ በሚደረግበት ወቅት አሉ ወይዘሮ ፀሐይ። ውይይቱ በሚደረግበት ወቅት የሀሳብ ልዩነት ተፈጥሯል። ታዲያ ልዩነቱ ከተፈጠረ በኋላ ነው የጌዲኦ ጉዳዩ በልዩ ዞነት ይደራጃል በሚባለው ልክ ሳይሆን ተጨማሪ ውይይት እንደሚያስፈልግ የተገለጠው ብሏል። የጌዲኦንን ጉዳይ ከአማሮና ቡርጂ ጋር ነበር አንድ ላይ ተዋክሮ የነበረው፣ ግን ደግሞ በመልክዓ ምድር የማይገናኙ ስለሆኑ ለልማት ያስቸግራል በሚል እነዛን ሁለቱን መዋቅሮች አማሮና ቡርጂን ወደ ጋሞ በነበረው ክልል ወስደው የገድኦን ዞን ደግሞ በልዩ ሁኔታ ካለበት ልዩ ከሚያደርጓቸው ምክንያቶች መነሻ በልዩ ሁኔታ ከተወካዮቹ ጋር ተወያይተን ውሳኔ እንሰጣለን። እነዚህ ምሽን ያስፈልጋል የተባሉ ጉዳዮች ውይይት ከተደረጉ በኋላ ይሄ መዋቅሩ መልክ ከያዘ በኋላ ነው ወደ ፌዴሬሽን ምክር ቤት ይቀርባል የሚል ስምምነት ላይ የተደረሰው። የገድኦ ህዝብ ከቀበሌ ምክር ቤት እስከ ዞን ምክር ቤት ተወያይቶ ጠየቀው ከዚያም ለደቡብ ክልል ምክር ቤት አቅርቦ ለፌዴሬሽን ምክር ቤት ጭምር የተላከው በክልል መደራጀትን እንጂ በልዩ ዞንነት ለመደራጀት አለመሆኑን ተናግሯል። ጠቅላይ ሚኒስትር አብይ አህመድ ክልሉን በአዲስ መልክ ለማደራጀት የሚደረገውን እንቅስቃሴ በተመለከተ ከውይይቱ በኋላ ከህዝብ ተወካዮችና ከደቡብ ክልል ተፎካካሪ ፓርቲዎች ጋር ያደረጉት ውይይት የሚደነቅ እንደነበር በማህበራዊ ትስስር ገጻቸው ማስታወቃቸው ይታወሳል። የደቡብ ክልልን በአዳዲስ ክልሎች ለማዋቀር የሚያስችል ምክር ሀሳብ ለፌዴሬሽን ምክር ቤት መመራቱንም የመንግስት ብዙኃን መገናኛዎች መዘገባቸው አይዘነጋም። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ አዋሳ። ዮናታንን ለዘገባው እናመሰግናለን ወደ መጨረሻው ዘገባችን እንለፍ። አፍሪካ ነክ ርዕሶች ትላንት እሁድ በዓለም ደረጃ የደም ልገሳ ቀን የታሰበበት እለት ነበር። እንደ አውሮፓውያን አቆጣጠር ከ2005 ዓ.ም አንስቶ ከ15 ዓመታት ወዲህ ማለት ነው። በየዓመቱ ሲከበር ቆይቷል። የኮቪድ-19 መዛመት የደም ልገሳ እጥረት በማስከተሉ የጤና ቀውስ ባለባቸው አፍሪካን በመሳሰሉ ሀገሮች ያሉትን ሕዝቦች አደጋ ላይ መጣሉን የጤና ባለሙያዎች ተናግረዋል። አዳነች ፍሳህዬ የተለያዩ የአሜሪካ ድምፅ ዘጋቢዎች የተሳተፉበትን ዘገባ በአፍሪካ ንክ ርዕሶች ታቀርበዋለች። የአፍሪካ የደም አቅርቦት ከኮሮና ቫይረስ መዛመት በፊትም ቢሆን እጥረት እንደነበረበት አሁን ደግሞ ዓለም አቀፉ ወረርሽኝ እንዳባባሰው እና ደም የሚያስፈልጋቸው በሽተኞችን አደጋ ላይ መጣሉን የጤና ባለስልጣኖች ገልጸዋል። የደም አቅርቦት እጥረት የተባባሰው ሰዎች በዓለም አቀፉ ወረርሽኝ ስጋት ምክንያት ደም ወደሚሰጥባቸው አገልግሎቶች መሄድ ስለሚፈሩ ነው ብለዋል። በአፍሪቃ የዓለም የጤና ድርጅት የደም ደህንነት የቴክኒክ ባለሙያ ዶክተር አንድሬ ሎ ከቫይረሱ ስጋት ሌላ ወረርሽኝን ለመከላከል የተደነገገው የእንቅስቃሴ ገደብና የንግድ ስራ መቀዛቀዝ ተዳምሮ የደም ከረጢቶች ከለጋሾች ደም ለመውሰድ እና ደሙን መርምሮ ለማስቀመጥ የሚያስፈልጉ መሳሪያዎችና ዕቃዎች ማግኘት ከባድ እንዲሆን ማድረጉን የዓለም የጤና ድርጅት የቀጠናው አማካሪ ጃን ባቲስት እንኬማ ገልጸዋል። አብዛኞቹ ከሰሃራ በመለስ ያሉት የአፍሪካ ሀገሮች ካለፉት ሰባት ዓመታት ወዲህ ደህንነቱ የተጠበቀ የደም አቅርቦት እንዲኖር በማድረግ ተግባር መሻሻል ማሳየታቸውን ሉና ኒኬማ በብራዛቪል በስካይፕ ተናግረዋል። የዓለም የጤና ድርጅት የቀጠናው ጽህፈት ቤት የሚገኘው ኮንጎ ዲሞክራሲያዊ ሪፐብሊክ ላይ ነው። ያም ሲባል ግን በእነዚህ ሀገሮች ያሉ ደም የሚያስፈልጋቸው በሽተኞች በቀላሉ ደህንነቱ የተጠበቀ ደም ያገኛሉ ማለት እንዳልሆነ ሁለቱ ባለሙያዎች አስረድተዋል። ብዙውን ጊዜ ደም የሚያስፈልጋቸው በሽተኞች በወሊድ ጊዜ፣ በቂ ምግብ የማያገኙ ልጆች፣ ደም ማነስና የወባ በሽታ ያለባቸው ሰዎች እንዲሁም አደጋ የገጠማቸው ናቸው። ኬንያ ውስጥ በኮቪድ-19 ወረርሽኝ ምክንያት የደም ልገሳ መጠን በግማሽ እንደቀነሰ ታውቋል። የኮቪድ-19 ወረርሽኝ ከመከሰቱ በፊት የኬንያ ብሔራዊ የደም አገልግሎት ቢያንስ 450 ፓይንት በየቀኑ ያገኝ እንደነበር ዋና አስተዳዳሪው ዶክተር ራሺድ አማን ተናግረዋል። 108 ሚሊዮን የሚሆን ሕዝብ ባላት ኢትዮጵያ ደግሞ የደም ልገሳው ተግባር በሚያሳስብ ሁኔታ እንደቀነሰ ተገልጿል። የኮቪድ-19 ወረርሽኝ ከመዛመቱ በፊት አዲስ አበባ ውስጥ በቀን 300 የሚሆኑ ሰዎች እንደሚለግሱ ነበር። አሁን ግን ሰላሳ እንኳን አይሞሉም ተብሏል። የደም ባንክ አገልግሎት ስራ አስኪያጅ አቶ ያረጋል በንቲ ይህ ትልቅ አደጋ ላይ ጥሎናል ሲሉ ለአሜሪካ ድምፅ ተናግረዋል። የዓለም የጤና ድርጅት እንደሚለው በ79 ዘጠኝ ሀገሮች አብዛኛው የደም ክምችት የሚገኘው ሳይከፈላቸው ከሚለግሱ ሰዎች ነው። በ56 ሀገሮች ግን አብዛኛው ደም የሚገኘው ከበሽተኞች ከቤተሰብ፣ ከወዳጆች፣ ወይም ከተከፈላቸው ሰዎች ነው። ዓለም አቀፍ የቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማህበረሰቦች ሰዎች ካለምንም ክፍያ ደም እንዲለግሱ እንደሚቀሰቅሱ የአፍሪካ ቀጠናዊ ባለሙያ ዶክተር አደይዛ ቤን አዲኖይ ጠቁመዋል። ደም ማቀዝቀዣ ውስጥ እንኳን ሊቆይ የሚችለው ቢበዛ 32 ቀናት ብቻ በመሆኑ ምንጊዜም ቢሆን በቂ የደም ክምችት እንዲኖር ማድረግ ያስፈልጋል ብለዋል። አዲኖይ በበርካታ የአፍሪካ ሀገሮች ያሉት የጤና ስርዓቶች ደካማ ናቸው። አሁን ደግሞ በወረርሽኙ ምክንያት የባሰ ተዳክመዋል። ስለሆነም ከለጋሾች ብቻ ሳይሆን ካደጉ ሀገሮችም እርዳታ ያስፈልጋል ይላሉ ል ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2004 ዓ.ም አንስቶ ከሰሃራ በመለስ ላሉት በርካታ የአፍሪካ ሀገሮች የደም አቅርቦት ደህንነት ፕሮግራምን ስትረዳ ቆይታለች። ከአስቸኳይ የኤድስ ፕሮግራም ጋር በተያያዘ ማለት ነው። ባለፈው ጥቅምት ወር ፕሮግራሙ ለኬንያ ብሔራዊ የደም ክምችት ሰጠው የነበረውን ገንዘብ አቋርጧል። ሀገሮች ራሳቸውን ይቻሉ በሚል ነው ይላል ዴቬክስ የተባለው ሚዲያ። ኢትዮጵያ፣ ታንዛኒያና ስዋዚላንድ ከአራት ዓመታት ወዲህ የደም ክምችት እና የምርመራ ወጪውን ሁሉ ራሳቸውን እየሸፈኑ መሆናቸው ተገልጿል። አድማጮች በዓለም አቀፉ ወረርሽኝ ወቅት የአፍሪቃ የደም ክምችት ስለሚገኝበት ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግረኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም በደናገሩ